እንደምናመሻችሁ በቅድሚያ አረስተ ዜናው ንሆ ሰሜን ምዕራብ ኢትዮጵያ በአላጠሽ ብሔራዊ ፓርክ ውስጥ ተመራማሪዎች እስካሁን በአካባቢው መኖራቸው ያልታወቁ አንበሶች ማግኘታቸውን ገለጹ። የአንበሶቹ ቁጥርም ከ መቶ እስከ መቶ ሊደርስ እንደሚችል ተገምቷል። ዓለም አቀፉ የጤና ድርጅት በከፍተኛ ሁኔታ በመስፋፋት ላይ ያለው የሲካ ተዋሲን አስመልክቶ ትናንት ዓለም አቀፍ አስቸኳይ ጥሪ ቢያደርግም በሽታው ለኦሎምፒክ ጨዋታ አዘጋጁ ሀገር ብራዚል እንቅፋት እንደማይሆን ገለጸች። ሊባኖስ ውስጥ የተጠለሉ ሴት ስደተኞች አስተማማኝ ባልሆነ ሁኔታ እንደሚኖሩና ከፍተኛ ችግር እንደሚገጥማቸው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ጠቆመ። በአይዋ ግዛት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩ ምርጫ ከሪፐብሊካን ፓርቲ የቴክሳስ ሴናተር ቴድ ክሩስ አሸናፊ ሲሆኑ ከዲሞክራቶች ደግሞ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን አሸናፊ ሆኗል። ዜናው በዝርዝር ሰሜን ምዕራብ ኢትዮጵያ በአላጠሽ ብሔራዊ ፓርክ ውስጥ ተመራማሪዎች እስካሁን በአካባቢው መኖራቸው ያልታወቁ አንበሶች ማግኘታቸውን ገለጹ። ስለ አንበሶቹ ጥናት የተደረገው የአካባቢው ነዋሪዎች የዱር አራዊት የግር አሻራ መታዘባቸውን ከገለጹ በኋላ የብሪታንያ የኦክስፎርድ ዩኒቨርሲቲ አንድ አጥኚ ቡድን ወደ ስፍራው ተጉዞ ነው። ቡድኑ በተደበቀ ካሜራ አንበሶቹን ፎቶ ማንሳትና ጥናት ማካሄድ ችሏል። የጥናት ቡድኑን የመሩት ኔዘርላንዳዊ ሃንስ ባወር የአንበሶቹ ዝርያ መታወቅ ለኢትዮጵያ ጠቃሚ መሆኑን ለዶቼ ቬለ ገልጸዋል። ይህ ነገር መታወቁ ለኢትዮጵያ በጣም ጥሩ ይመስለኛል። ለአንበሶቹም ጥበቃ ቢሆን ጥሩ ነው። ለኢትዮጵያ የዱር አራዊት ጥበቃም ቢሆን አንድ ግብአትና አማራጭ ይሆናል። ባወር በአላጥሽ ብሔራዊ ፓርክ ብቻ ሳይሆን በሱዳኑ የዲንደር ብሔራዊ ፓርክም የዚህ ዝርያ አይነት አንበሶች እንደሚኖሩ ያምናሉ። ቁጥራቸውም ከ100 እስከ 200 ሊደርስ እንደሚችል ይገመታል። አንበሶች በበርካታ የአፍሪካ ክፍሎች ዝርያቸው የመጥፋት ስጋት የተደቀነባቸው እንስሶች ናቸው። አፍሪቃ ውስጥ የተንሰራፋው ሙስና በሀገሪቱ መዋለ ንዋያቸውን ስራ ላይ መዋል የሚፈልጉ የአሜሪካ ኩባንያዎችን እያደናቀፈ መሆኑ ተነገረ። የዩናይትድ ስቴትስ ኩባንያዎች አፍሪካ ውስጥ እንዲሰሩ የሚያበረታታ የሚመክርና የሚያጠናው ምክር ቤት እንደሚለው የአፍሪቃ ሙስና የአሜሪካ ኩባንያዎች ስራ እንዳይሰሩ እያስፈራቸው ነው። የምክር ቤቱ ፕሬዚደንት ስቴፈን ሃየስ ዛሬ ለአሶሽየትድ ፕሬስ እንደገለጹት ከየትኛውም ቦታ ጋር ሲነጻጸር አፍሪቃ ውስጥ ያለው የሙስና መጠን እጅግ ከፍተኛ ነው። ሃይስ የሚመሩት ምክር ቤት በዩናይትድ ስቴትስና በአፍሪቃ መካከል ያለው ንግድ ለማጠናከር ይረዳል ያለው ስብሰባ አዲስ አበባ ውስጥ እየተደረገ ነው። በስብሰባው ላይ የተገኙት የዩናይትድ ስቴትስ የአፍሪቃ ጉዳይ ረዳት ውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ እንዳሉት ምንም እንኳን አንዳንድ ኩባንያዎች ለአፍሪቃ መንግስታት ለንግድ አመቺ የሆነ አጋጣሚ ቢፈጥሩም ከመንግስታቱ መካከል የራሳቸውን ፍላጎት ብቻ የሚያራምዱ አሉ። ዓለም አቀፉ የጤና ድርጅት በከፍተኛ ሁኔታ በመስፋፋት ላይ ያለው የሲካቶ ሀሲን አስመልክቶ ትናንት ዓለም አቀፍ አስቸኳይ ጥሪ ቢያደርግም በሽታው ለኦሎምፒክ ጨዋታ አዘጋጇ ሀገር ብራዚል እንቅፋት እንደማይሆን ገለጸች። ይሁንና ነፍሰ ጦር ሴቶች በነሐሴ ወር ከሚካሄደው የኦሎምፒክ ጨዋታ ተገልለው እንዲቆዩ ሲሉ የአዘጋጁ ኮሚቴ ኃላፊ ያኩስ ቫግነር ለጋዜጠኞች ገልጸዋል። የበሽታውን አሳሳቢነት ዓለም አቀፉ የጤና ድርጅት ዳይሬክተር ማግሬት ቻን እንዲህ ሲሉ ነበር የገለጹት። ከዚህ ቀደም በ2014 በፈረንሳይ ፖሊኔዥያ የታየውን ሁኔታ ተከትሎ በላቲን አሜሪካ ከጥቂት ጊዜ ወዲህ መከሰቱ የተዘገበው በሚወለዱ ህፃናት ላይ የሚታየው የጭንቅላት እጅግ ማነስ በሽታና ሌሎች ተያያዥ ችግሮች አስቸኳይ ዓለም አቀፍ እርምጃ እንደሚያሻቸው አሳስባለሁ። በትንኝ አማካኝነት የሚተላለፈው ተዋሲ በአሁኑ ሰዓት በመካከለኛው አሜሪካና ብራዚል በስፋት በመሰራጨት ላይ ሲሆን፣ ሀያ ከመቶ የሆኑ በተዋሲው የተያዙ ሰዎች ላይ ጉንፋን መሰል ምልክት ከማሳየት በስተቀር በሽታው ለሞት አልዳረገም። ይሁንና ነፍሰ ጡር ሴቶች ወደሚወልዱት ልጃቸው በሽታውን ስለሚያስተላልፉ ህጻናት የአእምሮ ጉዳተኛ እንዲሆኑና ጭንቅላታቸውም ትንሽ ሆኖ እንዲወለዱ ተዋሲው መንስኤ ሆኗል ተብሏል። ብራዚል ውስጥ ከጥቅምት ወር በኋላ የተወለዱና በበሽታው ተይዘዋል ተብለው የተጠረጠሩ 3700 ህጻናት እስካሁን የተመዘገቡ ሲሆን ከነዚህ ግማሽ የሚሆኑት ደግሞ ህይወታቸው አልፏል። አድማጮች፣ በመከታተል ላይ ያላችሁት ከዶቼፌ ላይ የሚተላለፈውን የዓለም ዜና ነው። ሊባኖ ውስጥ የተጠለሉ ሴት ስደተኞች አስተማማኝ ባልሆነ ሁኔታ እንደሚኖሩና ከፍተኛ ችግር እንደሚገጥማቸው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ጠቆመ። ጨቋኝ የሆነ የሊባኖስ ህግና መጠኑ የቀነሰው የዓለም አቀፍ እርዳታ ሁኔታውን ይበልጥ አባብሶታል ይላል ድርጅቱ በርሊን ውስጥ ይፋ ያደረገው ዘገባ። በርካታ ሴቶች የመኖሪያ ፈቃዳቸው የተስተካከለ ባለመሆኑ በአከራዮች በስራ ቀጣሪዎችና በፖሊስ ሳይቀር ከለላ እንደማያገኙ ድርጅቱ አሳስቧል። በርካቶች ለመብት ተሟጋቹ ድርጅት እንደገለጹት ለሚያቀርቡት ጥያቄ ያገኙት ምላሽ የወሲብ ጥያቄ ነው። እንደ አምነስቲ ኢንተርናሽናል፣ ሊባኖስ ውስጥ የሚገኝ ከአንድ ሚሊዮን በላይ የሶሪያ ስደተኛ ሰባ ከመቶ የሚኖረው ከድህነት ጠገግ በታች ነው በአይዋ ግዛት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩ ምርጫ የሪፐብሊካን ፓርቲ የቴክሳስ ሴናተር ቴድ ክሩስ አሸናፊ ሲሆኑ ከዲሞክራቶች ደግሞ የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሸናፊ ሆኗል። የሪፐብሊካን ፓርቲ እጩዎች እጅግ ወግ አጥባቂው ዶናልድ ትራምፕ በቴድ ክሩስ ተሸንፈዋል። ክሩስ ድላቸውን እንዲህ ሲሉ ነበር የገለጹት። የዛሬው ድል የአብዛኛው ሕዝብ ድል ነው። ዛሬ ለአዮዋና ለመላው ታላቅ ሀገራችን ታላቅ ድል ነው። በዲሞክራቶች ተፎካካሪ እጩ ሂለሪ ክሊንተን እና በቬርሞንት ሴናተር በርኒ ሳንደርስ መካከል የነበረው የምርጫ ውጤት እጅግ ጠባብ እንደነበር ተገልጿል። አሸናፊዋ ክሊንተን የምርጫ ዘመቻቸውን ቀጥለዋል። ጥሩ ክፍያ ያለው ሥራ መፍጠር እንደምንችል አውቃለሁ። እንደዚህም አድርገን ጠንክሮ የሚሠራውን አሜሪካዊ ገቢ ከፍ ማድረግ እንችላለን። ማንኛውም ወንድ ሴትና ሕፃን በሙሉ የጤና ዋስትና የሚያገኙበትን መንገድ በማመቻቸት የተጀመረውን የጤና መርህ ከግብ እናደርሳለን። በአይዋ ትናንት የተካሄደው ለፕሬዝደንታዊነት የሚቀርቡ ዕጩዎች ምርጫ ዩናይትድ ስቴትስ ውስጥ እንደ አውሮፓውያን አቆጣጠር ህዳር 8 ቀን 2016 ዓም ለሚካሄደው አጠቃላይ ምርጫ ጥሩ መገምገሚያ ይሆናል ተብሎ ይታመናል። በደቡብ ምዕራብ ጀርመን ዛርላንድ ክፍለ ሀገር በሚገኝ አንድ መስጊድ ላይ ሁለት ቤት ሰራሽ ፈንጂዎች መወርወራቸው ተገለጸ። እንደ ክፍለ ሀገሩ ፖሊስ ገለጻ ማንነታቸው ያልታወቁ ሁለት ሰዎች ባለፈው እሁድ ወደ መስጊድ በመግባት ፈንጅ ወርውረዋል። አሁን ገና ጥቃቱን ይፋ ያደረገው ፖሊስ ከዚህ ድምዳሜ ላይ የደረሰው የመስጊዱ መቆጣጠሪያ ቪዲዮን ከመረመረ በኋላ መሆኑን አስታውቋል። ፍንዳታው በሰውም ይሁን በንብረት ላይ ጉዳት አለማድረሱ ተገልጿል። እንደ ፖሊስ ዘገባ መሬት ላይ ከወደቁት ሁለት የፈንጅ ጠርሙሶች አንዱ በሰዓት ተቀጣጥሎ በውስጡ የነበረው ፈሳሽ ነዶ ሲያልቅ እሳቱ በራሱ ሊጠፋ ችሏል። ጥቃቱን ያደረሱትን ወገኖች ለማወቅ ምርመራው እንደቀጠለ ነው። ይህ ዶቼ ቬለ ነው። አድማጮች፣ አርዕስተ ዜናው በድጋሚ እነሆ ሰሜን ምዕራብ ኢትዮጵያ በአላጠሽ ብሔራዊ ፓርክ ውስጥ ተመራማሪዎች እስካሁን በአካባቢ መኖራቸው ያልታወቁ አንበሶች ማግኘታቸውን ገለጹ። የአንበሶቹ ቁጥርም ከአንድ መቶ እስከ ሁለት መቶ ሊደርስ እንደሚችል ተገምቷል። ዓለም አቀፉ የጤና ድርጅት በከፍተኛ ሁኔታ በመስፋፋት ላይ ያለው የሲካ ተዋሐሲን አስመልክቶ ትናንት ዓለም አቀፍ አስቸኳይ ጥሪ ቢያደርግም በሽታው ለኦሎምፒክ ጨዋታ አዘጋጁ ሀገር ብራዚል እንቅፋት እንደማይሆን ገለጸች። ሊባኖስ ውስጥ የተጠለሉ ሴት ስደተኞች አስተማማኝ ባልሆነ ሁኔታ እንደሚኖሩና ከፍተኛ ችግር እንደሚገጥማቸው የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ጠቆመ በአይዋ ግዛት በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ እጩ ምርጫ ከሪፐብሊካን ፓርቲ የቴክሳስ ሴናተር ቴድ ክሩስ አሸናፊ ሲሆኑ ከዲሞክራቲው ደግሞ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን አሸናፊ ሆኗል ዜናው አበቃ መልካም ምሽት